የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 18 2011 ዓ ም ምሽት የጋቢና ቪኦኤ ፕሮግራማችንን ጀመርን። የኢትዮጵያ መንግሥት በትክክል እየተጓዘ ነው ሲሉ በኢትዮጵያ የተባበሩት መንግሥታት ድርጅት ቋሚ ተጠሪ አይነስ ቹማ አስታውቀዋል። እውነቱን ለመናገር ፈተናዎች ሁል ጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሌም ፈተናዎች ይኖራሉ። ዋናው ነገር ትልቁ ሥዕል ላይ ማተኮር ነው። የዚህንና የሌሎችም ዘገባዎች ዝርዝሩን ይዘን እንመለሳለን። ለምሽቱ አቀስ ያሰናዳናቸው ሌሎች ቅንብሮችም አሉን። አስተናጋጆቻችሁ ጽዮን ግርማና ሀብታሙ ስዩምነን አብረናችሁ እስከ ምሽቱ እንዘልቃለን። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀል ሞዛምቢክ ውስጥ ሳይክሎን ኤዳ ካስከተለው አስከፊ ውድመት ዜጎችን ለመታደግ እየሞከሩ የሚገኙ የአገሪቱ ባለሥልጣናትና ዓለም አቀፍ የረድኤት ድርጅቶች ሌላ አዲስ ቀውስ ገጥሟቸዋል። አዲሱ ቀውስ የኮሌራ ወረርሽኝ ነው። ከፍተኛ የጤና ባለሥልጣን የሆኑት ዩሴን ኤሲ ዛሬ ለጋዜጠኞች እንዳስታውቁት በዚህ ውሃ ወለድ በሽታ የተጠቁ አምስት ህሙማን ተገኝተዋል። በሽታው የተከሰተውም ሳይክሎን ያደረሰውን ጉዳት በከፍተኛ ደረጃ ባስተናገደችው የወደብ ከተማ በሔራ ውስጥ መሆኑንም የጤና ባለሙያው አስታውቀዋል። የጤና ሠራተኞች በህመሙ የተጎዱ ሰዎችንና በተለይም በተቅማጥ የታመሙትን በመርዳት የተጠመዱ ሲሆን የዓለም ጤና ድርጅት ደብልዩ ኤች ኦ እንዳስታወቀው 900 ሺህ ሰው በአፍ የሚወሰድ 900 ሺህ በአፍ የሚወሰድ የክትባት ጠብታ በዚህ ሳምንት ውስጥ ለአካባቢው ይደርሳል። ድንበር የለሽ የሐኪሞች ቡድን በበኩሉ ለኮሌራ ታማሚዎች በአፋጣኝ መድኃኒት እንደሚልክ ገልጸው የበሽታውን መዛመት ለመግታት እንደሚረዳም አመላክቷል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በሳይክሎን ኤዳ ጉዳት ለደረሰባቸው ሦስት የደቡብ አፍሪቃ አገሮች ዓለም አቀፉ ማኅበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ በትናንትናው ዕለት ጥሪ ማቅረባቸው ይታወሳል። ወደ ሌላ ዜና ስናልፍ ባለፈው ቅዳሜ ማሊ ውስጥ ከ150 በላይ ሰዎች የተገደሉበትን ጥቃት የሀገሪቱ መንግስት እንዲመረምርና ተጠያቂዎቹን ለፍርድ እንዲያቀርብ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ሞፒቲ በምትባለው የማሊ ክፍለ ሀገር ኦጎሳጉ ከተማ ውስጥ የደረሰውን ጥቃት ተከትሎ ሁከቱ መባባሱን ነው ድርጅቱ ያመለከተው። የታይላንድ ዋናው ጸረ ሁንታ ፊዩታይ ፓርቲ ከሌሎች ስድስት አነስተኛ ፓርቲዎች ጋር በመቀላቀል የምክር ቤቱን ብዙሃን መቀመጫ ማሸነፉና ቀጣዩን መንግሥት ለመመስረት የሚያበቃውን ድጋፍም እንዳገኝ አስታውቋል። ፊዩታይ ጠቅላይ ሚኒስትርነት በጠቅላይ ሚኒስትርነት ያጫቸው ሱዳራት ኪዮርፋን ጥምር ፓርቲውን ዛሬ ባንኮክ ውስጥ ይፋ ባደረጉበት ወቅት በሰጡት መግለጫ ከአምስት መቶው የምክር ቤቱ መቀመጫዎች በትንሹ ሁለት መቶ ሀምሳ አምስቱን ማሸነፋቸውና በእሁዱ ምርጫ ድል እንዳደረጉ ገልጸዋል። ከሰኞ ወዲህ የተቆጠሩ ድምፆዎች ፊውታይ ፓርቲ 137 መቀመጫዎችን እንዳሸነፈ፣ በወታደር የሚደገፈው ፉሃላንግ ፕራችራት ፓርቲ ደግሞ 97 መቀመጫዎችን በማሸነፍ መከተሉን ያመለክታል። አድማጮች፣ እንግዲህ ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቢ የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን ነው የምናልፈው። የኢትዮጵያ መንግስት በትክክል እየተጓዘ ነው ብለዋል በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤነስ ቹማ ስኬታማ እንዲሆንም ድጋፍ እንደሚያስፈልገው አሳስበዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንጻር እንደሆነ መክረዋል። ዋናው ነገር ብለዋል፣ የመንግስታቱ ድርጅት ተጠሪ፣ ትልቁ ስዕል ላይ ማተኮር ነው ብለዋል። እስክንድር ፍሬው ተጨማሪ አለው። ኤነስ ቹማ በኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ናቸው። የዓለም አቀፉ ድርጅት የኢትዮጵያ ዋና አስተባባሪ፣ የተባበሩት መንግስታት የልማት ፕሮግራም ዋና ተወካይ፣ እንደዚሁም የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ናቸው። ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ እየሄዱበት ያለው አቅጣጫ የዓለም አቀፉ ህብረተሰብ ድጋፍ እንዳለው ለአሜሪካ ድምፅ አብራርተዋል። በተለይም ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎችን ዓለም አቀፉ ህብረተሰብ ከፍተኛ ቦታ እንደሚሰጣቸው ነው የሚናገሩት። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የማሻሻያ እርምጃዎቹ ከፍተኛ ተቀባይነት አግኝተዋል። ይህ ማለት ደግሞ ኢትዮጵያ እየሄደችበት ባለው መንገድ በመንግሥት አቅጣጫ ላይ መተማመን አለ ማለት ነው። እየተካሄዱ ካሉት የማሻሻያ እርምጃዎች እንደዚሁም በድርቅና በግጭት ምክንያት የተፈናቀሉት ዜጎች ከሚያስፈልጋቸው ሰብአዊ ድጋፍ አንጻር ይህ መንግሥት እንዲሳካለት ድጋፍ ሊሰጠው እንደሚገባ የጋራ መግባባት አለ። የተባበሩት መንግሥታት ድርጅት ተወካይ አስተያየት ዓለም አቀፉ ኅብረተሰብ በኢትዮጵያ እየተካሄደ ላለው ለውጥ እያሳየ የቆየውን ድጋፍ የሚያንጸባርቅ ነው። ለውጡ እየተጓዘ ያለው ደግሞ በፈተናዎች ውስጥ ጭምር ነው። ይህንን እንደሚገነዘቡ የገለጹት የተባበሩት መንግስታት ተወካይ ፈተናዎቹ የሚጠበቁ ናቸው ብለዋል። እውነቱን ለመናገር ፈተናዎች ሁል ጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሌም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው። ለውጦቹ የታቀዱት በዚህች አገር ውስጥ ያለውን የመንግሥት አስተዳደር ለማሻሻል የሕዝቡን የኑሮ ደረጃ ለማሳደግ፣ የኢኮኖሚ እድሎችን ለማስፋት፣ ለወጣቶች የሥራ እድሎችን ለመፍጠር ነው። ለምሳሌ የኢኮኖሚ ማሻሻያዎቹ የግሉን ዘርፍና ከውጭ የሚገባውንም መዋዕለ ነዋይ ተሳትፎዎች ያሳድጋሉ። እናም የማሻሻያ እርምጃዎች አሉ፣ ፈተናዎችም ሁልጊዜ ይኖራሉ። ነጥቡ ግን እየተኬደበት ካለው አቅጣጫ ትኩረትን አለማንሳት ነው። በተለያዩ አጋጣሚዎች የተከሰቱ ግጭቶችን ተከትሎ ያጋጠመው መፈናቀል ኢትዮጵያ በዚህ ሰዓት ከተጋፈጠቻቸው ፈተናዎች አንዱ ነው። በአገሪቱ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 8.3 ሚሊዮን ዜጎች 2.7 ሚሊዮን የሚሆኑት በዚህ መንገድ የተፈናቀሉ ናቸው። የኢትዮጵያ መንግሥትና ዓለም አቀፉ ተቋም ለእነዚህ ዜጎች ድጋፍ እንዲደረግ በቅርቡ ጥሪ አቅርበዋል። ሚስተር ቹማ እንደሚያምኑት ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ያገኘው ተቀባይነት ለእንደዚህ አይነት ጥሪዎች የተሻለ ምላሽ ለማግኘት ያስችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እንደ ዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የካቢና ፊሪ ዝግጅታችን ነው። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ምስራቅ ሸዋ ዞንና በአማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተፈጥሮ የነበረውን ግጭት በማስቆም ዘላቂ መፍትሔ ለማምጣት ሽማግሌዎችን ጭምር ያሳተፈ ስራ እየተሰራ መሆኑ ተሰምተዋል። ተመሳሳይ ግጭቶች እንዳይፈጠሩ ለመርዳት አስተዳደራዊ ወሰንን ባፋጣኝ መለየት አስፈላጊ ነውም ተብሏል። ሙክታር ጀማል ቀጣዩን ዘገባ ልኮልናል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሴትና ፈንታሌ ወረዳዎችና የአማራ ክልል ሰሜን ሸዋ ዞን ምንጃር ወረዳ አዋሳኝ ቀበሌዎች የተፈጠረው ግጭት ሳምንታት አስቆጥሯል። አሁን ድረስ ችግር ሆኖ የዘለቀው የወሰን ጉዳይ እልባት እንዲያገኝ በፌዴራል ደረጃ ጭምር አቅጣጫ ቢቀመጥም ስምምነቶቹም ገቢራዊ መሆን አለመቻላቸውን ጠቅሰው ችግሮቹ ወደ ግጭት እያመሩ ነው ይላሉ። የምስራቅ ሸዋ ዞን ፀጥታና አስተዳደር ምክትል ኃላፊው አቶ ቦሩ ጅሎ። የግጭት የግጭቱን ትልቁ ነገር የድንበር ጉዳይ ነው። የአስተዳዳሪ ወሰን በጊዜ ያለመጠናቀቁ ጉዳይ ነው። አንድ እሱ ነው። ሁለት ደግሞ መሬት ማስፋፋት፣ በፎርስ መሬት ማስፋፋት ነው የችግሩ መንስኤ ነው። ይሄን ደግሞ እንደ መንግስትም በሁለቱም ክልሎች ከዚህ በፊትም የአስተዳዳሪ ወሰን የድንበር ጉዳይ በሁለቱም በኩል ሸማግሌዎች ከሁለቱም ክልል ተቋቁሞ የጀመርንበት ሁኔታ ነው ያለው። ችግሩም ከተከሰተ በኋላ እነዚህ ግጭት እንዳይስፋፉ በሁለቱም በአማራ ክልልም በኦሮሚያ ክልልም የተሰሩት ስራዎች አሉ። በግጭቱ ከሁለቱም ወገን ጉዳት መድረሱ ተገልጿል። በአካባቢው ሰላም እንዲሰፍን ከማኅበረሰቡ ጋር ምክክር እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን ጸጥታና አስተዳደር መምሪያ ኃላፊ አቶ ካሳሁን እምቢያለ ሁሉም ከወገንተኝነት በጸዳ ለሰላም መስራት እንዳለበትም መክረዋል። ግጭቱን የበለጠ የሚያባብሱ ነገሮችን ለማስቆም ህገወጥ የሆኑ ድርጅቶች በዛ አካባቢ ግጭቱን ጭምር በመምራት በማስተባበር እንቅስቃሴና ሚና የነበራቸው አካላትንም ጭምር እየለየን ንራለ ነው። በቁጥጥር ስር የማዋልን ጭምር መስራት ስለሚጠይቅ በየትኛውም ማዕቀፍ አሁን ሰው መሞት የለበትም፣ መጋጨት የለበትም። ጉዳዮችን ነገሮችን በሰከነ መንገድ በውይይት መስራት አለብን ብለን ትግል እያደረግን ያለ ነው። ከሁለቱም ሽማግሌዎች ተመርጠው ከአማራ ክልልም ከኦሮሚያ ክልልም ሽማግሌዎች ተመርጠው በአዋሳኝ አካባቢ ያሉ ባሉ ወረዳዎች ያሉ ሽማግሌዎች ተመርጠው ውይይት ጭምር ተደርጓል። እነሱም የተሰጣቸው ስራ አለ። ችግሮች እንኳን ቢኖር በሽምግልናና በእርቅ ሊፈቱ የሚችሉበትን እድል እነሱም እየሰሩ ነው። እኛም በተቻለ መጠን ፍላጎቶች እንኳን ቢኖሩ ፍላጎቶች ከህዝብ በታች ናቸውና በፍላጎቶች መመንጨት ምክንያት ህዝብ መሞት ህዝብ መክፈል መሰናክል የለበትም። እነዚህ መሰናት አለባቸው ብለን በተቻለ መጠን ጥረት እያደረግን ነው ያለ ነው። የግጭቱ መንስኤ የወሰን ችግር መሆኑን የገለጹት ሁለቱም ወገኖች ስር የሰደደ መሆኑንም ይናገራሉ። ይህን ጉዳይ ለመፍታት ከሁለቱም ወገን ሽማግሌዎች ተመርጠው እየተንቀሳቀሱ መሆኑም ተገልጿል። የምስራቅ ሸዋ የሀገር ሽማግሌ አቶ ማሞ ገዳ ችግሩ ትኩረት በማጣቱ ወደ ግጭት መሸጋገሩን ነው የሚናገሩት። ለዚህ ጉዳይ ያገባኛል የሚሉ ሰዎች በጥድፋ የተገናኙበት ሸማግሌ ነው ማለት ይቻላል። ወደፊት ግን ይሄንን ከእያንዳንዱ ቀበሌ ጉዳዩ የሚመለከታቸው ታሪክ አዋቂዎች ሰዎች እንዲሳተፉበት የማድረግ ፍላጎት አለን። በሸማግሌዎች በኩል የተደረገውን ጥረት በተወሰነ ደረጃ ሁሉም ሰው ሰላም ስለሚፈልግ ከምንጃርና ከቦሰት ከፈንታ ላይ ሸማግሎች አዳማ ላይ ተገናኝተን ይህንን ጉዳይ ለሐሙስ ለመመልከትም ቀጠሮ ይዘናል። ስለዚህ በዚህ በኩልም የቀጠለው ጥረት በሽምግልና በኩል ውጤት ያስገኛል የሚል እምነት አለኝ። ልዩነቶችን በግጭት ለመፍታት መሞከር ውድመት እንጂ መፍትሔ ሊያመጣ አይችልም የሚሉት የአማራ ክልል ሰሜን ሸዋ ዞን ወገን ሽማግሌ አቶ ይርጋ የሻነው የሰው ልጅ ሞትና የባሰ ውድመት ለማስቀረት ከሁለቱም ዞን አስተዳደር ጋር በመነጋገር ግጭቱን እያረጋጉ መሆናቸውን ይገልጻሉ። ለዘላቂው መፍትሄ ግን ሁሉም ድርሻውን ሊወጣ እንደሚገባ አቶ ይርጋ ምክራቸውን ለግሰዋል። እሱ በጋራ ድንበር ላይ ያለው ወጠን ለቅድመ ዓለም በጣም መጥፎ ነገር እየሆነ ነው ያለው። እንደው እውነት ክልልና ክልሎች መተው በአጭር ቀን ውስጥ ይህን ጉዳይ እንዲሁ ቢያውትና በጣም አድርገው የድንበር ውሳኔው ተጠናክሮ ሄዶ ይሄ ድንበር ቢወሰን በጣም ጥሩ ነው። እውነት የወትሮ ነገር አይነሳም። ወደፊቱ ማቋም ያለው ነገር ይሆናል። ግጭት ላይ አይደርስም ነበር እና ለዛ ወሰኑ ቢ ይጠቃለል ጥሩ ነው ለማለት ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን፣ ላደረሰን ዘገባ እናመሰግናለን። አድማጮች፣ እንደምታስታውሱት ይሄ ዘገባ ተከታታይ ነው። እስቲ በቀጣይ ደግሞ ምን ደረሰ ብለን ተመልሰን በሌላ ዘገባ እንመጣለን። ወደ ተከታዩ ዘገባ እንለፍ። የታጠቁ ቡድኖች ያዘጋጀውን ህዝባዊ መድረክ እንዳይካሄድ ሲያደርጉ የክልሉ መንግስት ዝም ብሎ መመልከቱ እጁ እንዳለበት ማሳያ ነው ሲል የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ቅርንጫፍ ጽህፈት ቤት ቅሬታውን ገልጿል። የክልሉ መንግስት በበኩሉ ቅሬታውን አስተባብሏል። የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባለፈው እሁድ በክልሉ ምክር ቤት አዳራሽ ሊያካሄድ የነበረውን ህዝባዊ መድረክ በወጣቶች ዘንድ በገጠመው ተቃውሞ ሳያካሄድ መቅረቱ ይታወሳል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች። ምክትል መጋቢት 15 ቀን 2011 ዓ ም የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በባህር ዳር ከተማ ካሉ ደጋፊዎቹና አባላቶቹ ጋር ውይይት ለማድረግ ቀጠሮ ይዞ የነበረው፣ ነገር ግን ከወጣቶች በገጠመው ከፍተኛ ተቃውሞ ውይይቱን ሳያካሄድ ቀርቷል ይላል ወጣት መንግስቱ አማረ፣ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ የባህር ዳር ልዩ ዞን አስተባባሪ። በሀገሪቱ ላይ ወቅታዊ ጉዳዮች ና እንዲሁም ደግሞ አዲታችን ላይ የሚመሰረተው አዲስ ፓርቲ እንቅስቃሴ ምን ይመስላል ለማለት ከአባላትና ከህዝብ ጋር ለመዋየት ነበር የታቀደው። ውይይቱን ለመታደም በክልሉ ምክር ቤት አዳራሽ በሰዓቱ የተገኙት መቶ አለቃ ደባሽ ገብረስላሴ እና ና ሻለቃ አስፋ አለሙ የተፈጠረውን ክስተት እንዲህ ይናገራሉ። ስብሰባው ታድመናል። እናም ብዙ ሰው ቁጭ ብሎ ገብቶ እያለ ወጣቶች ትንሽ ናቸው፣ ወጣቶቹ ብዙ አይደሉም። የዶክተር ብርሃኑን ፎቶግራፍ ዘቅዝቀው የአበበ ገላውን ፎቶ ወደ ላይ አድርገው ገቡ ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጩኸት ቤቱን አስተጋቡት ሌባ ድርጅት ነው ይውጣ ለምን ለሌባ ድርጅት ትሰበሰባላችሁ ፖስተሮቹን የነሱን በት ነው አንዱንም ከነሱ ላይ መለጠፍ ያንን ሸፍ ነው እንደገና ሌላኛውን ደግሞ የእነሱን እያወሩ ሌላውን ስናየው ሁኔታው ስናየ ሁኔታውን ረበሹ ዲሞክራሲያዊ የሆነ ስርዓት እንዲመሰረት እንፈልጋለን ያን በመፈለግ ደግሞ ቁጭ ብለን አይደል የምንፈልገው የሚካሄዱ ስብሰባዎችን ገብተን ሀሳባችን ማንጸባረቅ እንፈልጋለን ትክክለኛ የሆነ ድርጅት ከሆነ ትክክለኛውን መደገፍ ትክክለኛ ከሆነ ደግሞ ትክክል ያልሆነውን ማሳወቅ እንፈልጋለን። የግንቦት ሰባት አመራሮች ገና አልደረሱም ማለት እዛ መድረክ የሚያዘጋጁ አንዳንድ ነገሮችን የሚያደርጉ ሰዎች እና ህዝቡ ተጠቃሎ እስከሚገባ ድረስ አንዳንድ ነገሮችን ከሚሰሩ በስተቀር አልገቡም። እነሱን እየተጠባበቅን ነው። ይሄ ድርጊት የተፈጸሙ በአዳራሽ ውስጥ የገቡ ወጣቶች ይህንን ሲያደርጉ፣ ከአዳራሽ ውጭ የነበሩ ወጣቶች ደግሞ ያለመጥሪያ ካርድ ወደ አዳራሽ እንገባለን በማለት በስራ ላይ ከነበሩ ልዩ ኃይል ፖሊሶች ጋር አለመግባባት ተከስቷል ይላል ስሙ እንዲጠቀስ ያልፈለገና በስፍራው የነበረ የአርበኞች ግንቦት ሰባት የቀድሞ የሰራዊት አባል የነበረ ወጣት ዛሬ ተቃውሞ ነበረ። እዛ ተቃውሞ ላይ አብሬ እንዳንድ ወጣት ማስተላለፍ የነበረብኝን መልእክት በሚገባኝ ቋንቋ ወይም ደግሞ በምፈልገው አካሄድ ያንን ነገር ሳደር ቆይቻለሁ። ና ስብሰባ አይካሄድም ብለን በአመፅ ገብተን የእነሱን ባነር አውርደን እኛንም የምንፈልገውን ሰቅለን ምክንያቱም አማራ መሬት ነው የሚመለከተን እኛን እንጂ እነሱን አይደለም። ምንድን ነው ያረጋችሁ? ተኩስ ነበረ። ተኩስ የተኮስንበት ምክንያት ልዩ ሀይሉ የራሳችንን ወገን እንዳይመታ ነው ለዛም ደግሞ ልዩ ኃይሉ ትንሽ ግርግር አይነት ነገር ሲፈጠር ረፉ ለማለት የተኮስ ነው። የራሳችን ልጆች ውስጥ አዳራሽ ድረስ ገብተው ይፈልጉትን ተናግረው አድርገው ወጥተዋል ማለት ነው። እና ይሄ ይሄ ወጣቱም ማድረጉ በአንዳንድ ሰዎች ዘንድ ደግሞ የዲሞክራሲ ባህልን እንዳያብብ የሚያደርግ ነው ብለው የተቹ ሰዎች አሉ። ሰው በመረጠልን መንገድ አንጓዝም በሀሳብ ሙግት የሚመጣውን አሁንም ድረስ ሚዲያ አለ። በሚዲያ መነጋገርና መሞገት ይቻላል። እነዚህ ሰዎች ለዛ ደግሞ ጉልበት ላለው ደግሞ አሁን ጉልበት አለን። በሁለቱም መንገድ ነው የምናናገረው እንጂ እዚህን ማድረግ ያለብኝ ምንድን ነው። ጥያቄን እጠይቃለሁ። አልመለስ ካለ ደግሞ በጉልበት እመልሳለሁ። ግንቦት ሰባት የአማራ ጠላት ነው። ለምንድን ነው አማራን ሊወክል የማይችለው? የዜግነት ፖለቲካ ነው ፓርቲው እንግዲህ እያቀነቀነ ያለው እና ለምንድን ነው አማራን አይወክልም የምትለው ጸረ- አማራ ትርክትን የሚነዙ ሰዎች ናቸው። እኛም በተግባር እዛ ቦታው ላይ ሆነን እኮ እንሞግታቸው ነበር። እነዚህ ሰዎች በይፋ ራሱ የሚታወቀው ከሁለት ቋንቋ በላይ የማይናገር ሰው የምክር ቤት አባል አይሆንም የሚልም በማኒፌስቶ ደረጃ ተቀርጾ የሚታገሉ ሰዎች ናቸው። ከዚህ በላይ ጸረ- አማራነት የለም። አሁን ድረስ የቆሰሉ ወንድሞቻችንን ያላሳከመ ድርጅት የሞቱት ቤተሰቦችን ሄዶ ቤተሰብ ጋር ያላረዳ ድርጅት በተነሱት ነጥቦች ዙሪያ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። በዕለቱ ስለተፈጠረው ክስተት የንቅናቄው የባህር ዳር ልዩ ዞን አስተባባሪ ወጣት መንግስቱ አማረን እንደሚናገረው ግን እነዚህ የተደራጁ ቡድኖች ለፈጠሩት እውከት የመንግስት እጅ አለበት ይላል። ለመጋቢት አስራ አምስት እንድንገናኝ ታጥቀ እንድንገናኝ የሚ ረት ፕሮግራሙ መሰረዝ አለበት የሚል በከተማ ላይ ተበትኗል። ያ ወረቀትም ደግሞ በፌስቡክ ሚዲያ ላይ ተለቋል። ስለዚህ ከመንግስት ጀሮ ይገባል ብዬ ገምታለሁ። እዛ እንግዶችን ከተቀበል በኋላ ምንድ የተደረገው ሌሊት አስር ሰዓት አካባቢ ድባን በሳ ነበር ያረፉት ታጣቂዎች ከበብ አደረጉ። በቀበሌ አምስት አካባቢ ጸጥታ አካሎችም እንዲረጋጋ አደረጉ። አሁን መንግስት ላወንበት ምክንያት አንደኛ ፍቃድ ሳይዝ በሞንታርቦ መቀስቀስ የለበትም በአደባባይ መቀስቀስ የለበትም። ተቃውሞ ሰልፍም አካሄድ የለበትም። ሁለተኛ ደግሞ መሳሪያ ይዞ ሲንቀሳቀስ ፍቃድ የለው። እንዳያችሁት ብዙ የጸጥታ ኃይል ነበረ። ብዙ ልዩ ኃይል ነበረ። እነዚህ ቡድኖች ደግሞ በቁጥር አናሳ ነበሩ እና መቆጣጠር ይቻል ነበረ። ከዛ ሁለተኛው እንደተካሄደ መልሶ ተፈትሾ እንዲገባ ሰው ተሰለፈ። ከተሰለፈ በኋላ ፍተሻ ሲካሄድ አናስገባም አሉ። ለምን? አይ ቆልፈው ጠፍተዋል። አዳራሹ አልተፈቀደልንም። አናስገባም አሉ። እንግዲህ ይህን አዳራሽ ለሙሉ ቀን አምስት ሺህ ብር ከፍለናል እኛም ሰላማዊ ሰልፍ ማካሄድ አለብን ለሚሰማን አካል የሚል ሀሳብ ህዝቡ በብዛት ማሰማ ሲጀምር፣ በውይይቱ ለመታደም ጥሪ ከተደረገላቸው የተፎካካሪ ፖለቲካ ፓርቲ አባል የሆነው ወጣት ተስፋውን አለም ነው። እንደሚናገረው መንግስት ተገቢውን ጥበቃና ከለላ አላደረገም ነው ያለው። በግልጽ ለመናገር ችግሩ የተፈጠረው አይደለም የኃይል አማራጭ ሲጠቀሙ መንግስት ማስቆም ነበረበት መንግስት እንደ መፍትሄ የወሰደው መዝጋት ነው ይህ ደግሞ ተገቢ አይደለም የሚል እምነት አለኝ በግሌ ለምሳሌ አድራሽ ተቆልፎ ብላል የሚል ነገር ጥያቄ ሲያነሱ ነበር ለምን ከተፈቀደላቸው በኋላ መንግስት አስፈላጊውን የፀጥታ ኃይል አሰማርቶ በቁጥር መዋል መቻል ያለበት እንጂ በሁለት በሶስት የተወሰነ በተነሳ ጥያቄ ስብሰባ የሚዘጋ ከሆነ ነገ ምን ሊፈጠር ይችላል በእኔ እምነት ፓርቲው ያለው አቋም ትክክል ነው የሚል እምነት ወይም አይደለም የሚል እምነት አይደለም። ሂደቱ ግን በምንም ጥያቄ ቢሆን በዲሞክራሲ አንፃር ካየ ነው ስህተት ነው። ታጥቆ የመጣ ኃይል ነው እኮ እየተኮሰ ያለ ኃይል ነው። ምን ማድረግ ነበረበት መንግስት? እውነት ለመናገር ታጥቆ የመጣ ኃይል የተደራጀ ኃይል ያን ያህል በሚካበደው ደረጃ አይደለም። የመንግስት ኃይል ያንን ለመቆጣጠር አቅሙም ብቃቱም አለው የሚል እምነት አለኝ። ቀድሞ የዜጎችን እንቅስቃሴ መካተል ካልቻለ፣ የፖለቲካ ፓርቲዎችን ደህንነት ማስጠበቅ ካልቻለ መንግስት አለ ማለት አንችልም ህልውናው ጥያቄ ውስጥ እየገባ ነው የንቅናቄው አመራሮችና ታዛቢዎች የክልሉ መንግስት ተገቢውን ጥበቃ አላደረገም እንደውም ለሁከቱ መፈጠር የመንግስት እጅ አለበት ብለው ላነሱት ቅሬታ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማኛ ስረስ ተጠይቀው የክልሉ መንግስት ግን ይህንን በማድረግ ረገድ እጁ አለበት የሚለው ግን መሰረተ ቢስና ከእውነታ የራቀ ነው ምክንያቱም የክልሉ መንግስት የጸጥታ ኃይሎችን እርምጃ እንዳይወስዱ ነገር ግን ሁኔታውን የማረጋጋትና የመቆጣጠር ስራ ነው የተሰራው። ስለዚህ የክልሉ መንግስት በምንም አይነት መልኩ በዚህ ደረጃ እጁ እንደሌለበት ለማረጋገጥ እወዳለሁ። የዜጎችን ደህንነት በመጠበቅና የህግ የበላይነትን በማስከበር በኩል የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ ላይ ነው ማለት እንችላለን በማለት ለአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ለአቶ ዮሐንስ ቦያለው ያነሳ ውስጥ ጥያቄ ነበር። በእርግጥ እስካሁን ድረስ በዚህ ደረጃ ገጥሞን አያውቅም። የክልሉ መንግስትና የጸጥታ ኃይሉ ዝግጅት የሚመስለኝ ወጣት ከወጣት እንዳይጋጭ እንጂ የጦር መሳሪያ ሰው ይዞ ይመጣል የሚል ግምትም አልነበረም። እኔ ያልኩት ካልሆነ መሰማት የለበትም የሚል ከዲሞክራሲ ሂደት ጋር አብሮ መሄድ አይደለም። ስለዚህ በዛ በኩል የሚታዩ ግድፈቶች ወደፊት እንዳይደገሙ የክልሉ መንግስት ፓርቲያችንም በከፍተኛ ደረጃ ይሰራል። በተፈጠረው ሁከት በሰው ሕይወትና ንብረት ላይ ምንም አይነት ጉዳት እንዳልደረሰ ከመንግስት ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባሕርዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። በመቀጠል የምናቀናው ወደ መቀሌ ነው። አራተኛው ዙር ሀገር አቀፍ የሕዝብና ቤት ቆጠራ እንዲራዘም የቀረበው የውሳኔ ሀሳብ ተገቢ አይደለም ሲል የትግራይ ብሔራዊ ክልላዊ መንግስት አስታውቋል። የመንግስት ታማኒነትን የሚሸረሽር እንዲሁም ህገ መንግስቱን የሚጻረር ነው ሲልም ተቃውሞታል። የፌዴራል የህዝብና ቤት ቆጠራ ኮሚሽን ባለፈው ሳምንት በኢትዮጵያ በተለያዩ አካባቢዎች የተፈናቀሉ ወገኖች ወደ ቀያቸው የመመለስ ስራ በሚፈለገው ጊዜ ስላልተፈጸመ የቆጠራ ስራው ይራዘም የሚል የውሳኔ ሀሳብ ማቅረቡ ይታወሳል። ሙልጌታ ጽባ ዝርዝሩን ከመቀሌ ያደርሶናል። ከመጋቢት 29 2011 ዓ ም ጀምሮ በሁሉም የኢትዮጵያ አካባቢዎች ይካሄዳል ተብሎ የነበረው የህዝብና ቤት ቆጠራ ባለፈው ሳምንት የፌዴራል ህዝብ ቆጠራ ኮሚሽን ባካሄደው አስቸኳይ ስብሰባ አራተኛ የህዝብና የቤት ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑን ተከትሎ የትግራይ ክልል መንግስት ትክክል አይደለም በማለት ተቃውሞታል። የክልሉ አቋም አስመልክቶ በትናንትናው ዕለት መግለጫ የሰጡት የኮሚሽኑ አባልና በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተከስተ የቆጠራ ስራው በተያዘለት ጊዜ እንዲካሄድ የተለያዩ ዝግጅቶች ሲደረ ለማድረግ ቆይቷል፣ ሲሉ ተናግሯል። ብዙ ሀብትና ጉልበት ወጪ የተደረገለት ትልቅ ሀገራዊ እቅድ በጊዜው አለመፈጸም ብክነት ነውና ለዚህም ተጠያቂ ሳይቀመጥለት ነው የተወሰነው ብለዋል። ውሳኔው ከህገ መንግስቱ ድንጋጌዎች ጋር እንደማይጣጣም ዶክተር አብርሃም ገልጸው ችግሮች ቢያጋጥሙ እንኳን ፈጣን መፍትሄ በመስጠት ስራውን ማስቀጠል ይገባ ነበር እንጂ መራዘሙ ትክክል አይደለም ሲሉ ተናግሯል። በእኛ በኩል እንደ ትግራይ ክልል ቆጠራው በታቀደለት ጊዜ መካሄድ አለበት የሚል አቋም ነው የወሰድነው። ለዚህም አስፈላጊ ዝግጅት አድርገናል። በቀሩት ጊዜያትም የቀሩት ስራዎች ለማከናወን እና ቆጠራው በስኬት እንዲካሄድ ለማድረግ ዝግጁ መሆናችንን ተገምግመዋል ማለት ነው በኮሚሽኑ ጭምር። ስለሆነም ቆጠራው በቅዱ መሰረት መካሄድ አለበት የሚል አቋም ነው ያራመድነው ነው። መጋቢት 9 2011 ዓ ም የህዝብና የቤት ቆጠራ ስራውን እንዲራዘም ከመወሰኑ ከ12 ቀናት በፊት ኮሚሽኑ ባካሄዱ ስብሰባ ሁሉም ስራዎች በታቀደው መሰረት እየሄዱ ናቸው ተብሎ ተገምግሟል ያሉት ዶክተር አብርሃም ተኸስተ በአጭር ጊዜ ውስጥ ግን ትልቅ ችግር ሳይፈጠር ይህ ሀገር አቀፍ ትልቅ መርሃ ግብር እንዲራዘም መደረጉ የመንግስት አሰራር ግልጽነት የጎደለው መሆኑ ያሳያል ብለዋል። ለቆጠራ ስራው የሚያስፈልጉ ዘመናዊ የሞባይል ታብሌቶች፣ ጂፒኤስ እና ሌሎች ግብዓቶች በተገዙበት ከ180 ሺህ በላይ ቆጣሪዎችና ተቆጣጣሪዎች ለስራው ዝግጁ በሆነበት ሁኔታ ቆጠራው እንዲራዘም የውሳኔ ሀሳብ መቅረቡ ስህተት ነው በማለት ተቃውመውታል። ይህ ቆጠራ መራዘም በውጭ አገራት መንግስታት የሀገሪቷ ታማኝነትም የሚሸረሽር ነው ብለዋል። ይሄ ቆጠራ በዓለም አቀፍ ደረጃም ትልቅ ትኩረት የተሰጠው ቆጠራ ነው። ቆጠራ ስለሆነ የተለያዩ አካላት በተለየ መልኩ እየተከታተሉት የቆዩ ስራ ነው። ይሄ አንዳንዶቹም በገንዘብ በቴክኖሎጂ በሙያ እና በሎጂስቲክስ እየደገፉት መጥተዋል። ቆጠራው መራዘሙ የአመራር የመንግስት ውድቀት ያሳያል የሚል ሀሳብ ነው ያለን። የፌዴራል መንግስቱ ለውሳኔዎቹ ለፖሊሲዎቹ ተፈጻሚነት ያለው ብቃትና ዝግጁነት ምን ያህል አናሳ እንደሆነ ያሳያል የሚል እምነት ነው ያለን። ለሶሻል ሚዲያ እና ለሌሎች ኃይሎች የሚያነሱት መነሻ በማድረግ የሚወስን መንግስት እየሆነ እየመጣ እንዳለ ነው ያየ ነው። ብዙ ሀብት የፈሰሰበት ብዙ ኢንቨስትመንት የፈሰሰበት ስራ ሆኖ ሳለ ይሄም ለኪሳራ የሚዳርግ ውሳኔ ነው። ህገ መንግስቱንም የሚሸረሽር ውሳኔ ነው። በአጠቃላይም ከዚህ በኋላ ቆጠራ ይካሄዳል ወይ የሚለውን ጥያቄ በጣም ከባድ ጥያቄ ያደርጓል። ይሄ መንግስት ቆጠራ ማካሄድ ይችላል፣ ቢተላልፍ በቀጣይ ቆጠራው ሊካሄድ ይችላል የሚለውን ጥያቄ የሚያጭር ውሳኔ ነው። ይሄና መራዘም አልነበረበትም በተባለው ጊዜ ቆጠራ መካሄድ ነበረበት የሚል አቋም ነው። በእኛ በኩል በማህበራዊ ሚዲያና በሌሎች ኃይሎች በሚነሱ ሀሳቦች መንግስት፣ ፖሊሲዎቹና መርሃ ግብሮቹ የሚቀይር ከሆነ ያቀደውን ማስፈጸም ያቃተው መንግስት መሆኑ ያሳያል ሲሉም ተናግሯል። የሕዝብና የቤት ቆጠራ ኮሚሽን ባለፈው መጋቢት 9 2011 ዓ ምት ባካሄደው ስብሰባ በግጭት ምክንያት የተፈናቀሉ በርካታ ወገኖች ወደ ቀያቸው የመመለሱ ስራ በበቂ ሁኔታ ባለመሰራቱ ቆጠራው እንዲራዘም የውሳኔ ሀሳብ ለተወካዮችና ለፌዴሬሽን ምክር ቤቶች እንዲቀርብ ው። መወሰኑ ይታወሳል። ለቆጠራው የሚያስፈልጉ ግብአቶች ማሰራጨት ቢጀመርም ከትግራይ ክልል ውጭ ግብአቶች እንዳልተጓጓዙም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ። ሙልጌታን ላደረሰን ዘገባ በጣም እናመሰግናለን። እንግዲህ አድማጮች አሁንም አንድ ማስታወቂያ አለን። ማስታወቂያችን ሰሞኑን ስንነግራችሁ እንደነበረው ጋቢና ቪዮኤ በአዲስ ዝግጅት፣ በአዲስ ቅንብር በቅርቡ ወደ እናንተ ይደርሳል። የወጣቶችን ሀሳብ፣ የወጣቶችን ችግር፣ የወጣቶችን ደስታ፣ የወጣቶችን ስኬት የተመለከቱ የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮችን ይዘን ወደ እናንተ በቅርቡ እንደርሳለን። ለዚህ የሚሆን አስተያየት ካላችሁ ደግሞ በአድራሻችን ላኩልን። እንግዲህ የዛሬውን የጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርጹ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ዝግጅቶቻችንን ስናቀርብላችሁ ነበር። ዝግጅቱን ደግሞ ያቀናበረው ሞክቢል እያበረው ነው ብዙአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ምሽት እንገናኝ። በተከታዩ ዜማ እንሰናበታችኋለን። ደህና ደሩ። አንቺ ግን ካለሽ መጨነቅ እንኳ ጨንቆት ይሞታል You tell me, you tell i a deu os